ኢቦላ ዛሬ በሚያበቃው 2015 ዓመት ሦስት ሺህ የሚሆኑ ሰዎችን ሕይወት አጥፍቶ ጠፍቷል። የሪፖርተራችን ካሮል ፒርሰን ዘገባ ነው፣ ዝርዝሩን አዳነች ፍሳዬ ይዘዋለች። ምዕራብ አፍሪቃ ዛሬ በሚያበቃው ዓመት ብዙ ውጣ ውረድ አይቷል። ላይበሪያ ከኢቦላ ነጻ ሆናለች በተባለበት ጊዜ ደስታ፣ በሽታው ተመልሶ ለተጨማሪ ሞቶች ምክንያት ሲሆን ደግሞ የመሸነፍ ስሜት ሰፍኖ ነበር። ደግነቱ ግን ቫይረሱን እንደገና በፍጥነት ለመገደብ ተችሏል። ሲራሊዮን ባለፈው ወር ከኢቦላ ነጻ እንደሆነች ተገልጿል። ጊኒም ለሁለት ዓመታት ያህል ኢቦላ ቫይረስን ስትታገል ከቆየች በኋላ ከበሽታው ነጻ መሆኗ ተገልጿል። የዓለም የጤና ድርጅት ልዩ የኢቦላ ጉዳይ ተወካይ ዶክተር ብሩስ አይልዎርድ ጊኒ ከኢቦላ በሽታ ነጻ መሆኗን ያስታወቁት የያዝነው ዓመት ከማብቃቱ በፊት ነው። በሁለት ዓመታት ውስጥ ለመጀመሪያ ጊዜ በሦስቱ አገሮች የበሽታው ማስተላለፊያ ሰንሰለቶች ተበጥሰዋል ለማለት እንችላለን። ኢቦላ በሽታ መዛመት የጀመረው እንደ አውሮፓ አቆጣጠር በታኅሳስ ወር 2013 ዓ.ም አንድ ሕፃን ልጅ በጊኒደን አካባቢ በሽታው ከያዘው በኋላ እንደሆነ የዓለም የጤና ድርጅት ገልጿል። ከ28,000 በላይ የሚሆኑ ሰዎች በኢቦላ በሽታ ተይዘው 11 ሺ አልቀዋል። በሽታው ሊመለስ እንደሚችል ዶክተር አንቶኒ ፋዎችን የመሳሰሉት በዩናይትድ ስቴትስ ብሔራዊ የጤና ተቋም የሚሰሩ ጠበብት ያሳስባሉ። በጤና ጥበቃው ዘርፍ የምንሰራ ሰዎች ሁሉ ኢቦላ እንደገና ተመልሶ ይዛመታል የሚል እምነት አለን። መዘጋጀት ያለብንም ለዚህ ነው። የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከል ኃላፊ ዶክተር ቶም ፍራይደን ባለፈው ዓመት ለአሜሪካ ድምፅ ሬዲዮ ሲናገሩ ዋናው ዓላማ ጊኒ፣ ላይቤሪያና ሲራሊዮን ጠንካራ የጤና ጥበቃ ስርዓት እንዲኖራቸው ማድረግ ነው ብለዋል። ከዚህ ሁሉ የምንጠብቀው ነገር የኢቦላ በሽታን መዛመት ማቆም ብቻ ሳይሆን ለወደፊቱ ኢቦላ እንዳይከሰት ለማቆም የሚያስችል ቤተ ሙከራ። የሰው ኃይልና የአስቸኳይ ጊዜ ምላሽ ብቃት እንዲኖር ማድረግ ነው። በአሁኑ ወቅት ደግሞ ኢቦላን ሊያቆም የሚችል ክትባት ስላለ ሌላ አስከፊ የኢቦላ መዛመት ላይኖር እንደሚችል ጠበብት ይናገራሉ። በያዝነው ዓመት ቀደም ሲል በጤና ጣቢያው በተሞከረው መሰረት ክትባቱ እንደሚሠራ ተገልጿል። የዓለም የጤና ድርጅት ዓላማ በሦስቱ ሀገሮች በተለይም የእናቶችና የልጆች የጤና አጠባበቅን የመሳሰሉት ዋና ዋና የጤና አጠባበቅ መርሃ ግብሮችን ማጠናከር እንደሆነ ድርጅቱ አስገንዝቧል። የዓለም ባንክ በበኩሉ ኢቦላ ቢከሰት በእንጭጩ ለመቅጨት እንዲቻልና ለኢኮኖሚ ማገገም የሚያስፈልግ ከ1.5 ቢሊዮን ዶላር በላይ እንዳስተባበረ አስታውቋል።